SBS አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። መስዳ በባ ተቀሮ ሲኖ ብፁ አቡነ ጴጥሮስ የምስራቅ አውስትራሊያና ኒውዚላንድ ሊቀጳጳስ እንዲሁም የቅዱስ ሲኖዶስ አባል በቅድሚያ እንኳን ለበዓለ መስቀል ወይም ደግሞ ለደመራ በዓል እንኳን አደረሰ እንኳን አብሮ አደረሰን እናቴ እግዚአብሔር ሁላችንም እንኳን አደረሰን። እግዚአብሔር አምላካችን የተመሰገነ ይሁን። የመስቀል ወይም ደግሞ የደመራ በዓል መነሻው ሙሉ ለሙሉ ሃይማኖታዊ ዳራን ያለው ሲሆን በአንጻሩ ደግሞ በተለይ በሀገራችን በኢትዮጵያ ባህላዊ ይዘትንም ታክሎበት ይከበራል ለዘመናት ሲከበር የቆየ በዓል ነው በአለም አቀፍ ደረጃም ኢትዮጵያን ከሚያስተዋውቋት በጋራ ከሚከበሩ በዓሎች መካከል አንዱ ነው እስቲ መለስ ስንበልና ሃይማኖታዊ ዳራውን ብንመለከት ለምንድን ነው የሚከበረው የመስቀል ወይም ደግሞ የደመራ በዓል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር አምላካችን ምሕረት ቸርነት ሳይለየን ይህን ዓመት ደግሞ እንደገና በፈቃድህ እንደገና በስጦታ ሰጥተኸን እስካሁን ድረስ ና ጊዜ እንድንቆይ ስላደረግከን በሰላም እንደዚሁ ከታላቁ ከቅዱስ መስቀል በዓል እንድንደርስ ስለፈቀድክልን ክብር ምስጋና ወዳሴ ለአምላካችን ይሆንልን ያድ እናመሰግናለን። እንኳን አደረሳችሁ ለብርሃነ መስቀሉ ሁላችሁም ኢትዮጵያውያን በዓለም ዙሪያ ያላችሁ በኢትዮጵያም የምትኖሩ ይህንን ፕሮግራም የምትከታተሉላችሁ እንኳንስ ለዚህ ታላቅ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር፣ የይቅርታ፣ የአንድነት በዓል እንዲሆንልን ፈቃዱ ይሆንልን። እንግዲህ እንዳልሽው እህታችን ይሄ ሃይማኖታዊ በዓል ነው። ለምንድን ነው መስቀል እንደዚህ ሊከበር የቻለው? ምክንያቱ ምንድን ነው የሚለው ነገር በእውነት የሁሉም ሰው ጥያቄ መሆን ያለበት ነው። በተለይ የክርስቲያኑ መስቀል መቼም እንግዲህ ሁላችንም እንደምናውቀው አጠቃላይ የሰው ልጅ ከኃጢአት በኋላ ከእግዚአብሔር ተለይቶ በእግዚአብሔር ጋር የተገናኘው በመስቀል በኩል ነው። በበረት ተወልዶ በመስቀል አገልግሎቱን ምድራዊ አገልግሎቱን አጠናቀቀ። ከዛ በኋላ እንደገና በአዲስ ትንሣኤ በአዲስ ህይወት ተነስቶ ወደ ሰማይ አረገ ማለት ነው። መስቀልን ስናስብ የጌታችን የኢየሱስ ክርስቶስን መከራዎች በሙሉ እናስባለን። መስቀልን ስናስብ ጌታችን ኢየሱስ ክርስቶስ በሐሰት መከሰሱን፣ በጨለማ በእስር ቤት መቆየቱን፣ በችኮላ ፍርድ ተፈርዶበት በአደባባይ እንደ ወንጀለኛ የእርግማን ምልክት በሆነው በመስቀል ተሰቅሎ ከመሞቱ በፊት ነፍሱን አሳልፎ ከመስጠቱ በፊት በመስቀሉ ዙሪያ እጅግ ብዙ አሰቃቂ ታሪኮች ተከናውነዋል። መስቀልን ስናከብር እነዚህን ሁሉ እናስባለን። እዚያ ከጲላጦስ አደባባይ ጀምሮ ጲላጦስ የአይሁድን አመጥ በመፍራት አሳልፎ ለጠላቶቹ ከሰጠው ሰዓት ጀምሮ መስቀሉ መመሰቀያው ቦታ እስከሚደርስበት ጊዜ ድረስ ያሳለፈው የመከራ የመከራ የችግር አይነት የስድብ የግርፋት እና የመዋረድ አይነት እጅግ እኛ ልንችለው በማንችለው መንገድ ራሱ ተሸክሞ አሳልፎታል። ስለዚህ ወደ አስራ አራት ጊዜ ወድቋል መስቀሉ ከመስቀያው ቦታ እስኪደርስ ድረስ በዚያ ዘመን የሚሰቀሉ ሰዎች መሰቀያቸውን ተሸክመው እስከሚሰቀሉበት ቦታ ድረስ ይሄዱ ስለነበር ያንን ክርስቶስ አድርጓል መስቀሉ እጅግ ትልቅ ስለሆነ የአራት ትልልቅ ግንዶች ተመሳቅለው ስለሆነ የታሰሩት አንድ ሰው ብቻውን ሊችለው አይችልም አንድ ስሞን የሚባል ሰው መንገድ ላይ ተገኝቶ ለምንድን ነው ብሎ የክርስቶስን ስቃይ ስለጠየቀ እስኪያን ታግዘው ብለው ቢያስቀምጡበት አለበት ላይ ሊንቀሳቀስ አልቻለም። ቁርትም ብሎ ነው የወደቀው እና ክርስቶስ ካልሆነ በቀር ሌላ የማይችለው መስቀል ነው የተሸከመው። ክርስቶስ በዚያ መስቀል ውስጥ የሁላችን ኃጢአት ስለነበረ ማንም ፍጡር አይችለውም። ፍጡርና ፈጣሪ የሆነው አንድ ላይ ሰውና አምላክ የሆነው ክርስቶስ ብቻ ነው የቻለው። እሱን ተሸክሞ መሰቀያው ቦታ ሲደርስ በዚያ ዘመን ማንም ተሰቃይ አርባ ይገረፍ ስለነበር፣ ክርስቶስ ግን ገራፊዎቹ ደክሟቸው ተፈራርቀው ተፈራርቀው ደክሟቸው እስኪሰለቻቸው ድረስ ነው የገረፉት። አባቶቻችን ስድስት ሺ ስድስት መቶ ስልሳ ስድስት ጊዜ ተገረፈ ብለው ይተረጉማሉ። ከዚያ በኋላ በመስቀሉ ላይ ሰውነቱ ተንጋሎ እዚያ ላይ በምስማር ተቸንክሮ እጁና እግሩ ከግንዱ ጋር ተወጥሮ ከምድር ከፍ ከሰማይ ዝቅ በማለት በግንዱ ላይ ነው። ሰውነቱና ግንዱ በምስማርና በሽቦ በታሰረ በብረት ታስሮ ነው የተሰቀለው። በዚህ ሁሉ ይህንን ሁሉ ነው የምናስብበት መስቀልን። ከዚያም በመስቀሉ ላይ ሆኖ የሚያደርጉትን አያውቁትም እና ይቅር በላቸው ብሎ ሲጮህ እንመለከታለን። ይህን ሁሉ በመስቀል እናስባለን። መስቀል የተለያዩ ክንውኖች ተከናውነውበታል። እንደ አንድ ሶስቱን ያህል ብቻ ልግለት። መስቀል ክፋትና ደግነት ባንድ ላይ ተገልጦበታል። ጌታችን ኢየሱስ ክርስቶስ የመጨረሻ ደግ ምንም እንከን የሌለው ቅዱስ ሲሆን፣ እንደገና አብረውት ከተሰቀሉትና ሰቃዮቹ ክፉዎች ነበሩ። አብረውት ከተሰቀሉት አንዱ በመከራ ውስጥ እያለ እንኳን እስቲ አምላክ ከሆንክ ወይም የእግዚአብሔር ልጅ ከሆንክ አንተንም እኛንም አድነን እያለ ይሰድበው ነበር ይላል፣ ሉቃስ የሉቃስ ወንጌል። ሌሎቹ ደግሞ ሌሎችን አዳነ፣ እሱ ግን ራሱን ማዳን አልቻለም እያሉ ይዘባበቱበት ነበር። ነገር ግን በተቃራኒው እሱ ደግሞ የሚያደርጉትን አያውቁትም እና ይቅርበላቸው ብሎ የጮህበት ክፋትና ደግነት በአንድ ላይ የተገለጸበት ቦታ ነው መስቀል። መስቀል የሰላም አዋጅ ታውጇል። በመስቀል ላይ ክርስቶስ በመስቀሉ ሆኖ እርሱ ሰላማችን ነው እና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ጥግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰበት ነው መስቀል። ይሄ መስቀል የእግዚአብሔር መለኮታዊ ትክክለኛ ፍትህ የተገለጠበት ነው መስቀል ኃጢአትንና ሞትን በልጁ በኩል በመቅጣት ሰውን ያዳነበት ትክክለኛ ፍትሕ የተከናወነበት ነው መስቀል። መስቀል ፍቅርና ጭከና በአንድ ላይ ተገልጾበታል። ስለዚህ መስቀል ይሄ ሁሉ የተከናወነበት ነው እና የምናከብረው ለምንድን ነው? ይሄ ሁሉ የተከናወነበት መስቀል የድል በአሕዛቦቹና በማያምኑት የተጠላ ሆኖ ተገኘ። በመጀመሪያው መቶ ዓመት ጀምሮ ክርስቲያኖች መስቀል እያደረጉ በሚሄዱበት ጊዜ መስቀል የክርስቲያኖች መለያ በመሆኑ ምክንያት ቤተ ክርስቲያንንና ክርስቲያንን ለማጥፋት መስቀልን ማጥፋት ነበረባቸው። ስለዚህ ለረዥም ጊዜ ተቀብሮ እንደቆየ በቤተ ክርስቲያን በዓለም ቤተ ክርስቲያን ታሪክ ይተረካል። ከዚያ በመጨረሻ ላይ በሶስተኛው መቶ ዓመት እሌኔ የተባለች የቆስጠንጢኖስ እናት ንግስቲቱ ክርስቲያን ስለነበረች ይህንን ተአምር የተሰራበትና የሰው ልጅ የእኛ ምልክት የሆነውን ለሌሎች ትርግማን ሲሆን፣ ለእኛ ግን የበረከትና የፍቅር ምንጭ የሆነውን መስቀልን ለማውጣቱ ወሰነች። ስለዚህ ከረጅም ጊዜ በኋላ መስቀል እንደገና ወጣ፣ ታምራት ተሰራ። ንግስት ላይኒ መስቀሉን እንዳስወጣች ይነገራል። ያንን መሰረት አድርገን ነው ኢትዮጵያውያን በተለይ መስቀልን የምናከብረው የሚል ሀሳብ አለ። እራሱ ግማደ መስቀሉ ከኢትዮጵያና ከኢትዮጵያውያን ጋር ያለው ቁርኝት ምን ይመስላል? ያው መስቀል ከወጣ በኋላ ሁሉም ክርስቲያን የይገባኛል ጥያቄ ማቅረብ ነበረበት እኔ የኔ ነው የኔ ነው የሚል የይገባኛል ጥያቄ ያቀረበ ነው እንግዲህ ታሪኩ የሚለው። ታሪካችን ከዚያ ከአራት ተከፈለ ነው የሚባለው። በአራቱ ማዕዘን ምናልባትም በአራቱ መንበረ ፓትርያርኮች ሊሆን ይችላል ብዬ አስባለሁ። በዚህ ምክንያት ከአራት ተከፈለ። አንደኛው አንደኛው ግማድ አንደኛው ግማሽ ለኢትዮጵያውያን ደረሰ ነው። አጼ ዳዊት የሚባሉት የኢትዮጵያ ንጉሥ ከግብፅ ወደ ሱዳን መጥተው ተቀብለው መስቀሉን፣ እንደውም እሳቸው መንገድ ላይ እንደሞቱ ነው የሚነገረው። ስለዚህ ያ ግማደ መስቀል ለኢትዮጵያ እንደተሰጣትና ኢትዮጵያ ተቀብላ የት ይቀመጥ ተብሎ ብዙ ክርክር ወይም ደግሞ ውይይት ሲደረግ፣ መስቀሌን በመስቀል ላይ አስቀምጥ ሆን ወይም አንብር መስቀል በዲበ መስቀል መስቀሌን በመስቀል ላይ አስቀምጥ የሚል እራይታየ ታየ ለንጉሥ ዳዊት ነው የሚባለው። በዚያ መሰረት አሁን ግሸን ማርያም ከምትባለው በወሎ ውስጥ ከምትገኝ ተራራ ላይ እዚያ ላይ እንደተቀመጠ ነው እንግዲህ እንግዲህ ይሄ አጠቃላይ የደመራው የዚህ ይሄው ይኸው ይኸው የሚል ነገር ነው። መስቀሉ ሲወጣ መስቀሉ ጠፍቶ ነበረ። ተራራ ሶስት ተራራዎች ተቀምጠው ነበረ። ቆሻሻ ጥለውበት ሌላ ሶስተኛ ክምር ሆኖ ነበረ። ስለዚህ እሌኒ ስትጠይቅ፣ እዚህ አካባቢ ነው ያለው ስትባል ማግኘት አልተቻለም። ስለዚህ አንድ ኪራኮስ የሚባል ካህን እዚያ ጸሎት አንድ ሰባት ቀን ጸሎት ተደረገ። እና በዚያ ጸሎት አማካኝነት ዕጣን አንድ ኩንታል ዕጣን ወይም ደግሞ አንድ አቅባዳ ዕጣን አደረጉ ሲባል ዕጣኑን ሲያስቀምጡት ያ ዕጣን ሄዶ እዚያ ቦታ ላይ አተኮረ፣ ሰገደ ጢስ። ስለዚህ እዚያ ቦታ ላይ ቆፈሩት። ሲገኝ ይሄው ይሄው ለማለት እዩሃ እዩሃ ተባለ የሚባል በእኛ ታሪክ አለ እና ይሄ እንግዲህ ይሄ መብራቱ ሁሉ ደመራው፣ ይሄ ሁሉ የሚታየው እንግዲህ ከዚያ ጋር ተያይዞ የመጣ ነገር ነው። ከዚሁ ጎን ለጎን እዚህ አውስትራሊያም የሚኖሩ ኢትዮጵያውያን አውስትራሊያውያን የመስቀል በዓልን እዚህ ሀገር ከመጡ ጊዜ ጀምሮ በተለያየ ሁኔታ ሲያከብሩ ቆይተዋል። ከቤተ ክርስቲያን አንድነት በኋላ የተለያዩ አከባበሮች አሁን የጋራ እየሆኑ መጥተዋል። እዚህስ ዘንድሮ በአጠቃላይ በአውስትራሊያ ያሉ ቤተ ክርስቲያናት እንዴት ነው ለማክበር የተዘጋጃችሁት? ምን ይመስላል የበዓሉ አዘገጃጀት ወይም አከባበር? በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሁን እንግዲህ እንዳጋጣሚ ጥምቀትን አንድ ላይ አክብረን ነበረ መስቀልን፣ እዚህ ከእሳት ጋር የተያያዘ ስለሆነ እዚህ ሀገር ቶሎ ፈቃድ ለማግኘት በጣም ከባድ ነገር ነው። ስለዚህ ዘጌት ብለን ጀምረን አንድ ላይ ለማክበር ፈቃድ ስላላገኘን ዘንድሮ አንድ ላይ አይደለም እናከብረው። ግን አርብ ዕለት የዕለት ዕለት ሚካኤል ቤተ ክርስቲያን ይከበራል። አጠቃላይ ሌሎቹም አንድ ላይ እዚያ ሆነው እናከብራለን ማለት ነው። ሚካኤል አርብ ወደ ማታ ከፋይፍ ጀምሮ ሚካኤል ቤተ ክርስቲያን እናከብራለን። ከዚያ እሁድ እያንዳንዱ ከራሱ ቤተክርስቲያን ያከብራል። መድኃኔዓለም ግን ያው በየአመቱ ይከበር ስለነበረ እዚያ መድኃኔዓለም ያው ይከበራል ማለት ነው እሁድ። ሌላ ሲድኒ ሶስት ቤተክርስቲያን አንድ ላይ ሆነው እዚያ ሲድኒ ቅድስት ማርያም ያከብራሉ። እኔም እዚያ እጄ ቅዳሜ ማታ እሁድ እዚያ እናከብራለን ማለት ነው። ሌሎቹ እነ አደላይድ እነ ፐርዝ ያው በየግላቸው ያከብራሉ መስቀልን እና አጠቃላይ ኢትዮጵያውያን በአውስትራሊያ ና በኒውዚላንድ አጠቃላይ በዚህ ሀገረ ስብከት ያሉት በሙሉ በዘንድሮ ዓመት በየግላቸው ነው የሚያከብሩት። አጠቃላይ በሀገረ ስብከት ደረጃ ጥምቀትን በሀገረ ስብከት ደረጃ ለማክበር እያሰብን ነው። መስቀልን ግን ዘንድሮ እንዳልኩሽ የዚህ የፈቃድ ጉዳይ ከእሳት ጋር የተያያዘ ነገር ስለሆነ እዚህ ሀገር ሁሉ ነገር ጥንቃቄ ነው ስርዓትንም ደግሞ ስለሚሰሩ አልፈቀዱልንም እና አንድ ላይ አላደረግነውም ግን ሚካኤል ቤተክርስቲያን የራሳቸው ቦታ ስላላቸው እዚያ እንደ ፓርኪንግ ላት አይነት ነገር ስላለ እዚያ ያከብራሉ። አርብ የዕለት ሁለት ነው፣ ሁልጊዜ እነሱ የሚያከብሩት ማታውኑ። ሌሎች ግን በየቤተክርስቲያናቸው ያከብራሉ ማለት ነው። መልካም የመስቀል ወይም ደግሞ የደመራ በዓል ይሁንለው እንላለን። ብፁዕ አቡነ ጴጥሮስ የምስራቅ አውስትራሊያና ኒውዚላንድ ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል መልካም በዓል ብዙ መልካም በዓል እመኛለው በሀገራችን ላለው ሁሉ እግዚአብሔር አምላካችን በእውነት መስቀል የሰላም ምልክት ነው እና ሰላሙን ፍቅሩን አንድነቱን ያድልልን እግዚአብሔር አምላካችን ሁልጊዜም ተስፋችን እግዚአብሔር ነው እና ለሀገራችን አምላካችን አሁንም ለሀገራችን ተስፋዋ በረከቷ ጸጋዋ እሱ ነው እና ተስፋውን በረከቱን ጸጋውን ያድልልን ሰላሙን ይቅርታውን በሀገራችን ያፍስልን እናንተም አገልግሎታችሁን እግዚአብሔር ይባርክ ምረቱ ቸርነቱ ከእናንተ ጋር ይሆንልን አሜን

እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ኤዩ አምሃሪክ ድረገጻችንን በመጎብኘት ተጨማሪ ዝግጅቶቻችን ይደሰቱ።